ሶማሊያ ውስጥ እየተንቀሳቀሰ ያለው ጽንፈኛ የሁከት ቡድን አልሸባብ እያደረሰ ያለው አደጋ እየበዛ መምጣቱ አሜሪካ በቡድኑ ይዞታዎች ላይ የምታካሂደውን የአየር ድብደባ እንድታጠናክርና እንድታሰፋ ያስገድዳት መሆኑን ዋሽንግተን እየተናገረች ነው። ዘጋቢያችን ጄፍ ሰልደን ከአሜሪካዊ መከላከያ መስሪያ ቤት ከፔንታጎን ያጠናቀረው ዘገባ አለ። ሰሎሞን አባተ ያቀርባል። አልሻባብ በሶማሊያ ወታደሮችና በጥምሩ የአፍሪካውያን ኃይል ክፉኛ እየተመታና ብርቱ ጫና እያደረበት ቢሆንም የአጸፋ ጥቃት እጆቹን እየተሰናዘረ የከፉ ጉዳቶችን እያደረሰ ነው። የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጄኔራል ዴቪድ ሮድሪጌዝ ለቪኦኤ ሲናገሩ እንዲህ ብለዋል። ቁጥሩ የበዛ ሰው ሰብስበው ያሰለጥናሉ። ከዚያም ይሰማሩና ያንን ኃይላቸውን ሁሉ ጦር ካዋጡ ሀገሮች በአንዱ መደብ ላይ አነጣጥረው አደጋ ይጥላሉ። ይሄ ነው አካሄዳቸው። እስካሁን ካደረሷቸው ሁሉ የከፋውን ጉዳት ባደረሱበት ባለፈው ጥር በኬንያውያን ወታደሮች ሰፈር ላይ በከፈቱት ጥቃት ወደ ሁለት መቶ የሚሆኑ ወታደሮችን ገድለዋል። ይህ ጥቃት ጦር እያዋጡ ባሉት አገሮች ላይ አሉታዊ ጫና አሳድሯል። ምክንያቱም በእንደዚህ አይነት ቁጥራቸው የበዛ አደጋዎች አገሮቹ ብዙ ወታደሮቻቸውን አጥተዋል። ይሁን እንጂ እነዚህ የአልሻባብ ዘመቻዎች የአልቃይዳው ግብራበር ቡድን ራሱ ለአሜሪካ የአየር ድብደባዎች ቀለል ያለ ኢላማ ሆኖ እንዲጋለጥ ማገዛቸውን የአሜሪካው ጦር የአፍሪካ ዕዝ አዛዥ ጄኔራል ሮድሪጌዝ ተናግረዋል። ዩናይትድ ስቴትስ በቅርቡ ባካሄደችው የአየር ድብደባ የጽንፈኛውን የሁከት ቡድን አንድ መቶ ሀምሳ አዳዲስ ምልምሎች ጨርሳቸዋለች። ድብደባው የተካሄደው ከዋና ከተማይቱ ሞቃዲሾ በስተ ሰሜን ሁለት መቶ ኪሎ ሜትር አካባቢ በሚገኝ አንድ የቡድኑ ሰፈር ላይ ነበር። ባለፈው ሳምንት በአሜሪካ ድብደባ የተገደለውን የአልሻባብ የደህንነትና የመረጃ ኃላፊ ኢላማ ለማድረግ የተሻለው የቃፊርና የስለላ ሥራ ጠቃሚ አስተዋጽኦ ማበርከቱ ተዘግቧል።